ቮይስ ኦፍ አሜሪካ። ጤና ያስጥልኝ። ዜናዎቹን የማሰማችው ቆንጅት ታዬ ነኝ። በኢትዮጵያ ስድስት ተጨማሪ ሰዎች በኮሮና ቫይረስ መጠቃታቸው መረጋገጡን የጤና ጥበቃ ሚኒስቴር አስታውቋል። ስድስቱ የላቦራቶሪ ምርመራ ከተደረገላቸው ሰባ አራት ሰዎች ውስጥ ሲሆኑ አጠቃላዩ የቫይረሱ ተያዦች ቁጥር ሰላሳ አምስት መድረሱን ነው የሚኒስቴር መስሪያ ቤቱ መግለጫ ያመለከተው። ሰዎቹ አምስቱ ከአዲስ አበባ አንዱ ከድሬዳዋ መሆናቸውን ያመለከተው የጤና ጥበቃ ሚኒስቴሩ መግለጫ በአዲስ አበባ የተገኙት ሁለቱ ተጠቂዎች አስገዳጅ የለይቶ ማቆያ እርምጃ ተግባራዊ ከመሆኑ አስቀድሞ የገቡ እንደሆኑ ነው ያብራራው። ከአዲሶቹ የቫይረሱ ተጠቂዎች ጋር ግንኙነት የነበራቸውን ሰዎች የማጣራት ስራ እየተሰራ መሆኑን የጤና ጥበቃ ሚኒስቴሩ አክሎ አስታውቋል። በአጎራባች ኤርትራ በለይቶ ማቆያ እንዲቀመጡ የተደረጉ አራት ሰዎች ትናንትና በተደረገላቸው ምርመራ በኮሮና ላይ የቫይረሱ ተጠቂዎች ቁጥር ሀያ ሁለት መድረሱን ነው አያይዞ የገለጸው። ሦስቱ የቫይረሱ ተጠቂ ሴቶች የበረራ ክልከላ እርምጃ ከመወሰዱ በፊት የገቡ ናቸው ሲል የኤርትራ የጤና ጥበቃ ሚኒስቴር አመልክቷል። ይህ በዚህ እንዳለ አምነስቲ ኢንተርናሽናል በዚህ የኮቪድ-19 ወረርሽኝ ወቅት የኤርትራ መንግስት ስለ ሰብአዊነት ብሎ የሕሊና እስረኞችን ይልቀቅ ሲል ተማጽኗል። የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪቃ ዲሬክተር ዲፕሮዝ ሙቼና በእስር ላይ ስላሉት ወገኖቻቸው በከፍተኛ ጭንቀት ላይ ካሉት ኤርትራውያን ቤተሰቦችና ተሟጋቾች ጋር ሆነን የኤርትራ መንግስት እስረኞቹን በአፋጣኝ ያለ ቅድመ ሁኔታ እንዲለቅ እናሳስባለን ብለዋል። አክለውም የተጨናነቁትና ንጽህና የጎደላቸው የኤርትራ እስር ቤቶች የቫይረሱን መዛመት የሚያባብሱ መሆናቸውን አውስተው ፕሬዚደንት ኢሳያስ አፈወርቂ በዕድሜ የገፉትንና የሌላ የጤና ችግር ተጠቂ የሆኑትን ጨምሮ የእስረኞቹን ቁጥር ለመቀነስ አስቸኳይ እርምጃ እንዲወስዱ አሳስበዋል። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች የሀገሪቱ መንግስት የኮሮና ቫይረስ ወረርሽኝን ለመቆጣጠር ባሳለፈው ውሳኔ ምክንያት የዕለት ጉርስ ለማግኘት ተቸግረናል ሲሉ ተናገሩ። መንግስቱ ሕዝቡ ከቤት እንዳይወጣ በማዘዙ ከእጅ ወደ አፍ ኑሮ ላይ የምንገኝ ስደተኞች ለረሃብ ተጋልጠናል ሲሉ ነው ለአሜሪካ ድምፅ የገለጹት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በአስደንጋጭ ሁኔታ መዛመቱን ቀጥሎ በቫይረሱ የተጠቁ ሰዎች ቁጥር ከአንድ ሚሊዮን አልፏል። በዩናይትድ ስቴትስ ቁጥሩ ከየትኛውም ሀገር በበለጠ ከ245,000 በላይ ህዝብ በቫይረሱ ተይዞባታል። ከአሁን ቀደም በፊት ቫይረሱን ለመከላከል የፊት ጭምብል መሸፈን አያስፈልግም ብሎ የነበረው ዋይት ሀውስ ህዝቡ ጭምብል እንዲጠቀም ዛሬ ማሳሰቢያ ያወጣል ተብሎ እየተጠበቀ ነው። የኒውዮርኩ ከተማ ከንቲባ ቢል ደ ብላዚዮ ነዋሪዎች ለሐኪሞች በሚሰራው ጭንብል ሳይሆን በአንገት ልብስ ስካርፍ፣ ሆነ ማናቸውም ጥቅጥቅ ካለ ጨርቅ የተሰራ ሻሽ መሳይ ባንዳና የሚባለው አፍና አፍንጫውን እንዲሸፍን አሳስበዋል። የሎስ አንጀለስ ከተማ ከንቲባም እንዲሁ ምክር ሰጥተዋል። ፕሬዚደንት ትራምፕን በወረርሽኙ ጉዳይ የሚያማክሯቸው የሀገሪቱ የብሔራዊ የበሽታዎች ቁጥጥርና መከላከል ኢንስቲትዩት ዋና ዲሬክተር ዶክተር አንቶኒ ፋውቺ ትናንት ለሲኤንኤን በሰጡት ቃለ መጠይቅ የሀገሪቱ ክፍለ ግዛቶች ወይም ስቴቶች በሙሉ ሰው ከቤቱ እንዳይወጣ የማያዙበት ምክንያት ሊገባኝ አልቻለም ብለዋል። ፕሬዚደንት ትራምፕ ያን ውሳኔ ለየክፍለ ግዛቱ መተውን መርጠው ሀገር አቀፍ ከቤት አትውጡ ትእዛዝ ማውጣቱ ላይ ወደኋላ ብለው መቆየታቸው ነው የሚታወሰው። በአጠቃላይ የዓለም አቀፍ የወረርሽኙ ይዞታ ላይ ያተኮረ ዘገባ በመጽሄት ክፍለ ጊዜ እናቀርባለን። የኮሮና ቫይረስ ወረርሽኙ በምዕራብ አፍሪቃ እየበረታ ሲመጣ ረሃብ ይብሱን ይጸናል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። የመንግስታቱ ድርጅት በ17 የምዕራብ አፍሪቃ ሀገሮች ባካሄደው የምግብ ይዞታ ግምገማ በመጪው ሰኔ እስከ መስከረም ባሉት ወራት ውስጥ የምግብ ክምችት ስለሚሟጠት ከ19 ሚሊዮን በላይ ህዝብ ይራባል ብሏል። ይህ አሀዝ ከአምናው ተመሳሳይ ጊዜ ሲነጻጸር በሰባ ሰባት ከመቶ የሚበልጥ መሆኑን የጠቆመው ጥናት ሁኔታውን የኮቪድ-19 ወረርሽኝ ይብሱን አወሳስቦታል ብሏል። በብዛት ለረሃብ ተጋላጭ የሚሆኑት ቦርኪና ፋሶ፣ ማሊና ኒጀርን የመሳሰሉ የማዕከላዊ ሳህል አካባቢ ሀገሮች እንደሚሆኑ የገለጸው ጥናቱ አንዱ ትልቁ ምክንያት የአካባቢው ጸጥታ የደፈረሰ መሆኑ ነው ሲሉ የዓለም የምግብ ፕሮግራም ከፍተኛ አማካሪ ኤሪክ ብራከርት አሳስበዋል። ባልደረባቸው ከፍተኛው የክልሉ የደብሊውኤፍፒ አጣዳፊ ጊዜ ዝግጁነትና ምላሽ አማካሪው አሌክዛንደር ለኩርሴ በበኩላቸው የኮሮና ቫይረስ ወረርሽኝ በከፋ የምግብ እጥረት ላይ ያሉትን የአካባቢውን አስራ ሁለት ሚሊዮን ህጻናት በባሰ አደጋ ላይ እንደሚጥል ነው ያስጠነቀቁት። በሌላ የምዕራብ አፍሪቃ ዜና የካሜሩን መንግስት ሶስት መቶ ከሚደርሱ የመድኃኒት ቤቶችና ከሆስፒታሎች ክሎሮኪን ነው ተብሎ የሚሸጥ የውሸት መድኃኒት መውረሱን አስታወቀ። ካሜሩን ውስጥ ባለፈው የካቲት የመጀመሪያው የኮሮና ቫይረስ ታማሚ ከተገኘ ወዲህ አሁን የተጠቂው ብዛት ከሶስት መቶ ያለፈ ሲሆን ሰው የወባ መድኃኒቱ ክሎሮኪን ለቫይረስም ያገለግላል የሚል ያልተረጋገጠ መረጃ ይዞ መድኃኒቱን ለመግዛት እየተሯራጠ መሆኑ ነው የተሰማው። የካሜሩን የበሽታዎች ጥራት ቁጥጥርና ምርመራ ላቦራቶሪ ዋና ዲሬክተር ሮዝ አቢንዶ እምቤላ ሲናገሩ የሐሰት የወባ መድኃኒቱ በሀገራችንና በጎረቤት ቻድና ናይጄሪያ እየተሰራጨ መሆኑን የዓለም የጤና ድርጅት መጋቢት መጀመሪያ ላይ አስታውቆናል ብለዋል። ያን ተከትሎም ብዛት ያላቸው ሐኪሞችና ነርሶች እየመጡ ታካሚዎቻችን የምንሰጣቸው የወባ መድኃኒት አልሰራ እያለ ነው፣ ትክክለኛ ክሎሮኪን መሆኑን እንጠራጠራለን እያሉን ነው ሲሉ አስረድተዋል። አብዛኛው ክሎሮኪን ነው ተብሎ የሚሸጠው ነገር በውሃ ከተለወሰ ቾክ የተሰራ እንክብል ሆኖ ተገኝቷል ሲሉ ነው ባለስልጣኗ ያስረዱት። ክሎሮኪን ፍለጋ መሯሯጥ የተጀመረው የፈረንሳይ ተመራማሪዎች መድኃኒቱ ከተሰጣቸው 14 ህሙማን መካከል ገሚሱ ተሽሏቸዋል ካሉና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ክሎሪኪን ለኮቪድ ፍቱን መድኃኒት ሳይሆን አይቀርም ብለው ከተናገሩ በኋላ ነው። ሌሎች ተመራማሪዎች ግን ክሎሪኪን ለኮቪድ ፍቱን መሆኑን እንዲሁም ሌላ ጠንቅ አለማስከተሉን ለማረጋገጥ ተጨማሪ ፍተሻ ያሻል ሲሉ አሳስበዋል። የካሜሩን መንግስት ሁለት የመድኃኒት ኩባንያዎችን አዘግተን አሽገናል፣ የውሸት መድኃኒቱን የሚሰሩ ሰባት ሰራተኞችንም በቁጥጥር ስር አውለናል ብሏል። የተወሰነው የውሸት ክሎሮኪን ከናይጄሪያ የገባ ነው ሲልም የካሜሩን መንግስት አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።